ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ታኅሣሥ 28 2012 ዓ ም ዝግጅታችን ጀመረ ጤና ይስጥልኝ። እንደምን አመሻችሁ የተከበራችሁ አድማጮች። እያስተናገድኳችሁ ያለሁት ሶሎሞን አባተ ነኝ። ወደ መካከለኛው ምስራቅ ሀገሮች በደቡብ ወሎ በኩል ሊሸጋገሩ የነበሩ ወደ አንድ ሺህ የሚሆኑ ሰዎች በቁጥጥር ስር መዋላቸው ተገለጸ። ማንን ነው ወደፊት የምናስተምረው ትምህርት ቤት? ማን ነው የስራ እድል የምንፈጥረው? ማን ላይ ነው የሀገር ግንባታ የምንሰራው? ለማን ይሄን ሀገር የምናስረክበው? የሚለው በጣም አሳሳቢ ሁኔታ ላይ ነው ያለው። ወደ ውጭ እንኳን መሄድ ቢፈልጉ የተሻለ ስራ አለ ከተባለ ሕጋዊ መረቡ አለ። ሰዎቹ ከተያዙ በኋላ ወደ የመጡበት እንዲመለሱ መደረጉን የደቡብ ወሎ ዞን ሰራተኛና ማህበራዊ ጉዳዮች ኃላፊ ሉባባ አብዱ ገልጸዋል። በአብይ ርዕስ ዘገባ ይዘናል። የሰዓቱን አርዕስተ ዜና ቆንጅታ ሰማናለች። የዩናይትድ ስቴትስ የተወካዮች ምክር ቤት በፕሬዝደንት ትረምፕ ላይ ክስ ይመስረት ወይስ አይከሰሱ ለማለት ዛሬ ድምፁን እየሰጠ ነው። ኤድስ ወባና ቲቪን ለመዋጋት በዓለም ዙሪያ ለሚካሄዱ እንቅስቃሴዎች የገንዘብ ድጋፍ የሚሰጠው ግሎባል ፈንድ እስካሁን ከሰጠው ድጎማ ሁሉ የሚልቅ አዲስ ድጋፍ ለመጪዎቹ ሶስት ዓመታት ማጽደቁን በዛሬ ዕለት አሳውቀዋል። ሌሎችም ዜናዎች አሉ። አመሰግናለሁ ቆንጂት፣ ለአርዕስተ ዜናው። ክቡራትና ክቡራን አድማጮች ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ማዳመጥ ትችላላችሁ። ብርሃን ኃይሉ ስርጭቱን ትመራለች። የዕለቱን ዋና ዋና የዓለም ዜና ቆንጅታ የታሰማናለች። የዩናይትድ ስቴትስ የተወካዮች ምክር ቤት በፕሬዝደንት ትራምፕ ላይ ክስ ሲመስረትባቸው ወይስ አይከሰሱ ለማለት ዛሬ ድምፁን እየሰጠ ነው። ምክር ቤቱ ለድምፁ እየተዘጋጀ ባለባቸው ባለፉት ቀናት የፕሬዝደንቱ ተቃዋሚዎች ኒውዮርክ እና ሌሎችም ከተሞች ላይ ሰልፎች አካሂደዋል። ዝርዝሩን ዘገባ በመጽሔት ክፍለ ጊዜ እናቀርባለን። ኤድስን ወባንና ቲቢን ለመዋጋት በዓለም ዙሪያ ለሚካሄዱ እንቅስቃሴዎች የገንዘብ ድጋፍ የሚሰጠው ግሎባል ፋንድ እስካሁን ከሰጠው ድጎማ የሚልቅ አዲስ ድጋፍ ለመጪዎቹ ሶስት አመታት ማጽደቁን ዛሬ አሳውቀዋል። ከፊታችን ታህሳስ ሃያ ሁለት ጀምሮ ስራ ላይ የሚውለው ለሀገሮች የሚመደበው የ አስራ ሁለት ነጥብ ሰባት አንድ ቢሊዮን ዶላር እና ለአጋዥ ጉዳዮች የሚፈሰው የ ስምንት መቶ ዘጠና ሚሊዮን ዶላር ድጋፍ በዓለም ዙሪያ እንዲሰጥ የተወሰነው ባለፈው ጥቅምት ወር ውስጥ ነበር። ይህ ክብረ ወሰን የሰበረ የተባለ የገንዘብ ድጋፍ ግሎባል ፈንድ ሶስቱን ወረርሽኞች ለመዋጋት በቀደመው ድልደላው ካወጣው በ23 ከመቶ እንደሚልቅ ነው የተገለጸው። የአሁኑ የገንዘብ ድጋፍ የ16 ሚሊዮን ሰው ህይወት እንደሚያተርፍና በሶስቱ ህመሞች ምክንያት የሚደርሰውን የሞት መጠን በግማሽ እንደሚቆርጥ፣ ሶስቱንም ወረርሽኞች በመጪዎቹ አስር ዓመታት ውስጥ በመላው ዓለም ሙሉ በሙሉ ለማቆም የተያዘውን እቅድ ለማሳካትም እንደሚረዳ ሳይሰራ ታምኖበታል። የአፍሪካ ሀገሮች ባለፈው ድጋፍ ካገኙት አጠቃላይ ገንዘብ በሁለት ቢሊዮን የሚልቅ እርዳታ እንደሚደርሳቸውና አብዛኛው ድጋፍም የሚውለው በምዕራብና ማዕከላዊ አፍሪካ ሀገሮች ውስጥ ለሚካሄዱ ጸረ ኤድስ፣ ጸረ ቲቪ እና ጸረ ወባ እንቅስቃሴዎች እንደሚሆን ታውቋል። በዓለም ዙሪያ 32 ሀገሮች የ40 ከመቶና ከዚያም በላይ የድጋፍ ጭማሪ ያገኛሉ ነው የተባለው። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የአፋር ህዝብ ፍትሃዊ ፓርቲ ከመድረክ ጋር መቀናጀቱን አስታወቀ። ፀሐይ ዳምጠው ዝርዝሩን ይዛለች። የመድረክ ሊቀመንበር ፕሮፌሰር መረራ ጉድና ስምንት ድርጅቶች አባል አድርጎ የተመሰረተ እንደነበር ገልጸው ፓርቲዎቹ ለቆ ሲወጡ እስከ ዛሬ ድረስ አራት ፓርቲዎችን ይዞ ሲንቀሳቀስ እንደነበር አስታውቋል። ዛሬ የአፋር ህዝብ ፍትሐዊ ዲሞክራሲያዊ ፓርቲ አምስተኛ የመድረክ አባል ሆኖ መቀላቀሉን የመድረክ ሊቀ መንበር ለብዙኃን መገናኛ በሰጡት መግለጫ ጠቅሷል። መድረክ ሲፈጠር ወደ ስምንት ድርጅቶች ነበሩ። አንዳንዶቹ ራሳቸውም እየተዳቀሙ፣ አንዳንዶቹ ደግሞ ይሄ መድረክ አይመቸንም ብሎ አንዳንዶቹ ደግሞ መንግስትም እየገዛቸው ኢህአዴግ አንድ እየገዛቸው እየወሰዳቸው፣ አሁን ባለንበት አራት ፓርቲዎች ሆነን የሁለት ሺህ ሁለትን የሁለት ሺህ ሰባትን ምርጫ ተካፍለን ነበር። እንደዛ ሆነ እየተንቀሳቀስን ነው። ለሚመጣው ምርጫ የተሻለ ዝግጅት እያደረግን ነው። በዚሁ አዲስ ፓርቲ የአፋር ህዝብ ፓርቲ አግኝተናል። አፋር ፓርቲ ዛሬ ሊቀላቀለን በቅርብ ጊዜ ምርጫ ከምርጫ ቦርድ እውቅና ስላገኘ ያንን መሰረት በማድረግ ዛሬ ይህንን ሰነድ ከመድረክ ጋር ተፈራርሞ ጥምረት አባል ሆኖ ልቀላቀለን እዚህ መጥተዋል። የአፋር ህዝብ ፍትሐዊ ዲሞክራሲያዊ ፓርቲ የአፋርን ህዝብ መብት ለማስከበር ስታገል ቆይቷል። ነገር ግን ከምርጫ ቦርድ እውቅና ያገኘው በቅርብ መሆኑን የፓርቲው ሊቀመንበር አቶ መሐመድ ዳውድ ገልጿል። በኢትዮጵያ ህገ መንግስት እንዳስቀመጠው ሁሉ የብሔር ብሔረሰቦች ራሱን በራሱ ለመስተዳደር የተሰጠ መብት ባለበት እንዲቀጥል እና መድረክ ጋር ግንባር በመፍጠር የብሔር ብሔረሰቦች መብትን፣ እኩልነትን የምንታገል መሆናችንን በአፋር ህዝብ ፍትሐዊ ዲሞክራሲያዊ ፓርቲ ስም ቃል ይገባሉ። ዛሬ ከተቀላቀለው የአፋር ህዝብ ፍትሐዊ ዲሞክራሲያዊ ፓርቲ ውጪ ሌሎች አራት ፓርቲዎች የኦሮሞ ፌዴራላዊ ኮንግረንስ አርነት ትግራይ ሶሻል ዲሞክራቲክ ፓርቲና የስዳማ አርነት ንቅናቄ ፓርቲዎች ለምርጫው ዝግጅት እያደረጉ ነው ተብሏል። በፕሮፌሰር መረራ ጉድና በእርሳቸው የሚመራው የኦሮሞ ፌዴራላዊ ኮንግረንስ በኦሮሚያ ክልል ከአንድ መቶ በላይ ጽህፈት ቤቶች ከፍተው ለምርጫ ዝግጅት ከህዝብ ጋር ውይይት መጀመሩን አብራርቷል። በተጨማሪም ሌሎች ፓርቲዎች ከመድረክ ጋር ጥምረት ፈጥረው ለመስራት ጥያቄ እያቀረቡ ነው ብሏል። የፓርቲዎቹን ስም ግን ከመጥቀስ ተቆጥበዋል። ለአሜሪካ ድምጽ ጸሐይ ዳምጦ ነኝ ከአዲስ አበባ። ጸሐይ እናመሰግናለን። ለዘገባው ወደ ደቡብ ሱዳን ይወስደናል። የሚቀጥለው ዜና የደቡብ ሱዳን ፕሬዚደንት ሳልቫኪር እና የሽምቅ ተዋጊዎች መሪ ሪያክ ማቻር የሚያጨቃጭቋቸውን ዋና ዋና ጉዳዮች እስከዚያ መፍታት ባይችሉም የሽግግር መንግስት የመጪው የካቲት የጊዜ ገደብ ሳያልፍ እናቋቁማለን ሲሉ መስማማታቸውን አስታውቀዋል። ሁለቱ መሪዎች በተባበሩት መንግስታት ድርጅት በዩናይትድ ስቴትስና በክፍለ አህጉራዊው ስብስብ በኢጋድ ከፍተኛ ግፊት ባለፈው ዓመት መስከረም ወር ላይ የሰላም ስምምነት እንደተፈራረሙ ይታወሳል። ይሁን እንጂ ከአሁን በፊት ሁለት የመንግስት መመስረቻ የጊዜ ገደቦችን፣ መጀመሪያ ላይ በግንቦት ወር፣ በኋላም ባለፈው ህዳር ወር ሳያከብሩ ቀርተዋል። ባለፈው ወር የጊዜ ገደቡ ወደ መጪው የካቲት መራዘሙን ተከትሎ ዩናይትድ ስቴትስ በጁባ የነበሩትን አምባሳደሯን እንደመለሰችና ያቺ ሀገር ተመልሳ ወደ እርስ በርስ ጦርነት ዘፈቅ ይሆናል የሚለው ስጋት ተባብሶ እንደነበረ ይታወሳል። ሳልቫኪርና የቀድሞ አጋራቸው ማሻር በዚህ ሳምንት ለሶስት ቀናት ያደረጉት ውይይት ይህ ነው የሚባል ውጤት አልተዘገበበትም። ሆኖም ትናንት ማክሰኞ በቤተ መንግስቱ አንድ ሰዓት ያህል ከተነጋገሩ በኋላ ወጥተው ተኩስ አቁሙን ልናከብር ተስማምተናል ሲሉ ተናግረዋል። በሌላ የደቡብ ሱዳን ዜና የተባበሩት መንግስታት ድርጅት በደቡብ ሱዳን እንደ አውሮፓውያን ከ2004 ዓ ም ወዲህ ከአንድ ሚሊዮን በላይ ፈንጂዎችን እንዳስወገደ አስታወቀ። ከነዚህም ውስጥ ለበርካታ ዓመታት በተካሄዱ ጦርነቶች በመላ ሀገሪቱ የተዘሩ መሬት ውስጥ የተቀበሩ ቦምቦችና ሌሎችም ፈንጂዎች ይገኙባቸዋል። አሁንም ያልተወገዱት ፈንጂዎች በአርሶ አደሮችና በሌሎች ም የማህበረሰብ ክፍሎች ላይ አደጋ እንደሚደቅ ነው የተናገረው። የመንግስታቱ ድርጅት የፈንጂ ማጽዳት አገልግሎት የተቀሩትን በስድስት አመት ጊዜ ውስጥ ሙሉ በሙሉ እናስወግዳለን ብሎ እንደሚጠብቅ ነው ያስታወቀው። በአሁኑ ጊዜ ደቡብ ሱዳን ውስጥ ፈንጂ ያለባቸው ተብለው የሚያሰጉትን አካባቢዎች በሀያ ሰባት ካሬ ኪሎ ሜትር ስፋት ለመወሰን ወይም ለመቀነስ መቻሉን የመንግስታቱ ድርጅት አገልግሎት ጨምሮ አስታውቋል። በተጠቀሰው የስድስት ዓመት ጊዜ ፈንጂዎቹ ሙሉ በሙሉ እናስወግዳለን ብለን ተስፋ ብናደርግም ይህንን ለማድረግ ግን የነዋሪዎች አስተዋጽኦ አስፈላጊ ነው ሲሉ የደቡብ ሱዳን ብሔራዊ የፈንጂ አስወጋጅ መስሪያ ቤት ተጠሪው ዣሩክ ባራክ ዣሩክ አስገንዝበዋል። ማ ቢዝነስ የፈንጂ ጠረጋው ስራ በሰራተኛው ብቻ የሚወሰን አይደለም። የሁሉም ዜጎች ኃላፊነት ነው። ያዩትን ነገር ማሳወቅ አለባቸው። ደቡብ ሱዳን ውስጥ የሚታወቁ የፈንጂ ወረዳዎችና የጦርነት አምባዎችን የማጽዳቱ ስራ ከተከናወነም በኋላ ያልተደረሰባቸውን ፈንጂዎች የማጥፋቱ ክንዋኔ አያሌ ዓመታት ሊወስድ እንደሚችል የመንግስታቱ ድርጅት መስሪያ ቤት አስታውቋል። ግዙፉ የዩናይትድ ስቴትስ የኤሮስ ፔስ ኩባንያ ቦይንግ ከበረራ የታገዱት 737 ማክስ አውሮፕላኖቹ ወደ አገልግሎት እንዲመለሱ እንደማይፈቀድ የፌዴራል አቪዬሽን ተቆጣጣሪዎች ግልጽ ማድረካቸውን ተከትሎ ጀቶቹን ማምረቱን ከሚቀጥለው ወር ጀምሮ እንደሚያቋርጥ አረጋግጧል። 737 ማክስ ጀቶች ኢንዶኔዥያና በኋላም ኢትዮጵያ ውስጥ በደረሱትና ለ350 ሰዎች ሕይወት ማጣት ምክንያት ከሆኑ በኋላ ካለፈው መጋቢት ወር ጀምሮ ከበረራ ታግደው ቆይተዋል። ቦይንግ ጀቶቹን መስራት ለማቋረጥ ባደረገው ውሳኔ ለጊዜው የሰራተኛ ቅነሳ እንደማይከተል ቢናገርም የንግድ አውሮፕላን ማምረት ሲያቆም በተለያዩ መንገዶች ከፍ ያለ ጉዳት ማስከተሉ እንደማይቀር ነው ተንታኞች የሚናገሩት። ሄንሪ ሃርትቬልት አትሞስፌሪክ ሪሰርች ግሩፕ የሚባል የምርምር ማዕከል ፕሬዝደንት ናቸው። እንዲህ ሲሉ ያስረዳሉ suspending production of a, of a commercial aircraft, uh, and we don't know how long that would be. የንግድ ጄቱ ምርት ሥራ ሲቆም ለምን ያህል ጊዜ እንደሚዘልቅ አይታወቅም። በሚመለከታቸው አየር መንገዶች እንዲሁም በአይሮፕላኖቹ አቅርቦት ሰንሰለት ተሳትፎ ባላቸው ወደ ስድስት መቶ የሚሆኑ ኩባንያዎችና በቦይንግ በራሱም ውስጥ ትርምስ መፍጠሩ አይቀርም። በዩናይትድ ስቴትስ ምጣኔ ሀብት ላይም ትልቅ አንድምታ ይኖረዋል። ቦይንግ ጀቶቹን ማምረት ለማቆም የወሰነው የዩናይትድ ስቴትስ ፌዴራል አቪያሲዮን ተቆጣጣሪ ድርጅት ኤፍኤኤ ቢያንስ ከአዲሱ የአውሮፓውያን ሀያ ሀያ ቀጥሉ ፈቃድ እንደማይሰጥ ካሳወቀው በኋላ መሆኑን አመልክቷል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። አመሰግናለሁ። ቆንጅት ለዓለም ዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎሄርትዝ በ25 ሜትር ባንድ በ1240 ኪሎሄርትዝ በ31 ሜትር ባንድ በ9485 ኪሎሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ታህሳስ 8 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 943 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። የሚኒስትሮች ምክር ቤት ወደ ሕዝብ ተወካዮች ምክር ቤት በመራው የኒውዮርክ ኮንቬንሽን ሰነድ ይዘትና ፋይዳ ላይ እንነጋገራለን በዚህ ምሽት። ይህ ዓለም አቀፍ የቃል ኪዳን ሰናይነትን ማበረታታት ነው። እንደምናውቀው የግልግል ዳኝነት ከመደበኛው የፍርድ ቤት ሂደት የተሻለ የተከራካሪ ወገኖችን ወጭና ጊዜ የሚቆጥብ ለተከራካሪ ወገኖችን ሰፋ ያለ ነትና ባለቤትነት የሚሰጥ ስርዓት ስለሆነ ዓለም አቀፍ የቢዝነስና የኢንቨስትመንት የግብርና ኢንቨስትመንት ሕግ መምህር ናቸው። በምሽቱ ዘገባ ይዘናል በዴሞክራሲ ፕሮግራም በሌላ በኩል የኢትዮጵያ ወጣቶች ከአፍሪካ አቻዎቻቸው ጋር ስለ ዲሞክራሲ ስለ ሰላም፣ ስርዓተ ፆታ፣ ሥራ ፈጠራና ማህበራዊ ኃላፊነት ይነጋገራሉ። ዩኔስኮኔት ፕሮግራም ጅማሮ አዲስ ቢሆንም ብዙ ለውጦችን ያመጣ ፕሮግራም ነው። በተለይ በሩዋንዳ ኬዝ ስናይ እነሱ ከነበሩበት ትራውማ ወጥተው ወጣቶቻቸው የተለያዩ የስራ እድሎችን እንዲፈጥሩ ያደረገበት ሁኔታ አለ። እርስ በእርስ ግንኙነታቸውን እንዲያሳድጉበት በተለይ ደግሞ ከሰላም ስቶች ግንባታ ጋር ትልቅ ተጽዕኖ እንዲፈጥሩ እያደረገበት ሁኔታ አለ። ስለዚህ እንደነዚህ አይነት እድሎችን መጠቀም ትልቅ ለውጥ የሚያመጣ ስለሆነ የሀገራችንም ወጣቶች ይህንን ፕሮግራም በአግባቡ ተረድተው እንዲጠቀሙበት አቶ ማቲያስ አሰፋ የሴቶች የሕፃናትና ወጣቶች ሚኒስቴር የወጣቶች ተሳትፎና ንቅናቄ ዳይሬክተር ናቸው። በቤተሰብ ክፍለ ጊዜ ዘናቸዋል። እርሳቸውም አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በደቡብ ወሎ በኩል ወደ መካከለኛው ምስራቅ ሀገሮች ሊሸጋገሩ የነበሩ ቁጥራቸው ወደ አንድ ሺህ የሚሆን ሰዎች በቁጥጥር ስር ውለው ወደ መጡባቸው አካባቢዎች እንዲመለሱ መደረጉን የዜኑ የዞኑ የሠራተኛና ማኅበራዊ ጉዳይ መምሪያ አስታውቋል። መምሪያው ያለፉት አምስት ወራት እንቅስቃሴውን አጣቅሶ በሰጠው መግለጫ በሕገ ወጥ ወደ አረብ አገሮች ለመሸጋገር ሲሉ የተያዙት ከኢትዮጵያ የተለያዩ አካባቢዎች ወደዛ የገቡ ወጣቶች ናቸው። መስፍን አራጌ ከደሴ ተጨማሪ ይዟል። አቶ ሁሴን አሊ ይባላሉ። የሀይቅ ከተማ ኗሪ ናቸው። ከዓመታት በፊት ታናሽ እህታቸውን በሞት ተነጥቀዋል። የእህት ምትክ የሚሏት የህታቸው ልጅ ገና በለጋ ዕድሜዋ ቤተሰቤን መደገፍ አለብኝ የሚል አቋም ትይዛለች። ሀሳቧ መልካም ቢሆንም ሀሳቧን ለመተግበር የመረጠችው አማራጭ ግን አደገኛ ነበር፣ ህገወጥ ስደትን። ስሟ ሀዋይ መርበየነ ትባላለች። የሁለተኛ ደረጃ ትምህርቷን ሀይቅ ከተማረች በኋላ ውጤት ስላልመጣላት የተሻለ ነገር ሰርቼ ቤተሰቤን አገለግላለሁ በሚል በህገ ወጥ መንገድ ወደ ውጭ ሀገር ሂዳ ነበረ። ቤሩት የሚባል ቦታ ማለት ነው። የቤሩትን አፈር የረገጠች ወጣት አገር ቤት ያሉ ቤተሰቦቿን ማገዝ ቀርቶ ለራሷን መሆን አልቻለችም። የማይተካ ሕይወቷን አጣች። እዛ ከሄደች ከአራት ወር በኋላ በአጋጠማ ችግር ምክንያት በመሞቷ ያለውን የመዋቅር አካል ቀርበን ውለታ ከወሰድ በኋላ አስክሬን መጥቶ ያው ቤተሰቦቿ ባሉበት ዜሮ አስራ ሶስት ቀበሌ ታሶሚሌ ጓጉሮ የሚባል አካባቢ መቃብር ስነ ስርአቷ ተፈጽሟል። ያው ተቀራርቦ ችግሩን ለመፍታት የተደረገው ጥረት አናሳ በመሆኑ ይሄ ችግር ተፈጥሯል። ሌሎችም አሉ። አሁን ችን ብቻ አይደለችም፤ በወረዳችን በህገ ወጥ መንገድ ሄደው ህይወታቸውን ያጡት። ደቡብ ወሎ የህገ ወጥ ሰዎች ዝውር መሸጋገሪያ መነሻና መዳረሻ በመሆኑ የድርጊቱ አስተባባሪዎችም ሆኑ ተባባሪዎች በስፋት ይንቀሳቀሱበታል። ሀዋን የመሰሉ ለጋዎች በድን አካላቸው ለወላጆቻቸው የሚደርሰው በዚህ መንገድ ተሻግረው ነው። የደቡብ ወሎ ዞን ሰራተኛና ማህበራዊ ጉዳይ የመምሪ ኃላፊ ሉባባ አብዱ ባለፉት አምስት ወራት ወደ አንድ ሺህ የሚጠጉ ህገወጥ ስደተኞች በባቲ ደጋንና በወረ ባቦ ቢስቲማ በኩል ወደ መካከለኛው ምስራቅ አገራት ሊሸጋገሩ ሲሉ ተይዘዋል። በህገወጥ መልኩ የሚጓጓዙት ሰዎች ደቡብ ወሎ ላይ ይያዙ እንጂ መነሻቸው ከኢትዮጵያ የተለያዩ ክልሎች ነው። ደቡብ ወሎ ወደ ሁለት መቶ ሀምሳ አራት የሚሆነ ከሰሜን ሸዋ ሁለት መቶ ዘጠና አራት ከኦሮሞ ብሔረሰብ ወደ መቶ አርባ ሁለት ከሰሜን ወሎ ሀያ ስድስት ከክልላችንም ውጪ ከትግራይ ክልል መቶ ስምንት መልሰና ከቤኒሻንጉል ጉምዝ ሶስት ናቸው። ከኦሮሚያ ክልል ዘጠኝ ናቸው። ህገወጥ ስደቱን ለመከላከል የቱን የሚያህል ጥረት ቢደረግም አሁንም እንደተባባሰ ዘልቋል ነው የሚሉት ኃላፊዋ የደላሎች አማላይ ቃላት ወጣቶችን ለውቅያኖስ እየገበረ ለመንፈስ ስብራት እያጋለጠ ዘልቋል። እንደ ወይዘሮ ሉባባ ደቡቡሉ ላይ ሙሉ የኛን ኬላ ዝግ ስናደረግባቸው በሰሜን ሁሉ ሀራ ላይ መሄድ መሰባሰብ የጀመሩበት ሁኔታ ነው ያለው። ሰዎችን በህገወጥ መንገድ የማሸጋገሩ ሂደት እጅግ ተለዋጭ በ ባህሪና ውስብስብ ዘዴ ያለው መሆኑ ደግሞ ሌላው ችግር ነው። እስከ ዛሬ አንድ ቤት ነበር የሆነ የአርሶ አደር ወና ቤት ተፈልጎ እንደዚህ ጫካዎች ተፈልገው ነበር። አሁን ደግሞ በእግር ጫካ ለጫካ ተደርጎ የእኛን የጸጥታ አካል ኬላዎችን ኦር ከተማዎችን ካለፉ በኋላ ሌሊት የሚጓዙበት ሁኔታ ነው እየተፈጠረ ያለው። በጣም በሚገርም ሁኔታ ሲስተማቸውን አሁን እስከ ዛሬ ድረስ የነበረው ይህን ያህል ብር ታመጣላችሁ እንወስዳችኋለን ነበር። አሁን ደግሞ እኛ ሳውዲ አረቢያ እስከምትገቡ ወይም ደግሞ ኳታር እስከምትገቡ ድረስ የትራንስፖርት የምግብ አጠቃላይ ወጫቸውን እኛ እንሸፍናለን ብለው ከባለፈው ሳምንት አሁን ከከላላ የሚመጡ ልጆች ወደ ስድስት አካባቢ የሚሆኑ ልጆች አምስት አምስት መቶ ብር የተሰጣቸው ነው። ለኪሳቸው ማለት ነው። ከገበያ ላይ፣ ከትምህርት ቤት በህገወጥ አስኮብላዮች ተደልለው የመጡ ናቸው። በዘርፉ ጥናት ያደረጉት የወሎ ዩኒቨርሲቲ የታሪክና ቅርስ አስተዳደር ትምህርት ክፍል መምህሩ ፕሮፌሰር ጋሾ መሀመድ ተወልዶ ባደጉበት በቦረና አካባቢ ያለው የህገወጥ ስደት አሳሳቢ ደረጃ መድረሱን ይናገራሉ። እኔ ራሴ የተወለድኩበትና ያደግኩበት የቤተሰቦችን መንደር ነበር። ይህም መንደር የጭቆቹ መንደር ይባላል። ዋላ ቀበሌ ውስጥ እዚያ ውስጥ አሁን አስራ አንድ አባወራ ነበሩ። እነዚህ ሀያ ሰባት ልጆች ነበራቸው። ከሀያ ሰባቱ ሀያ አራቱ ሂደዋል። ሶስቱ ለምን አልተላኩም ብንል ደግሞ ህፃን ስለሆኑ ጤና ስለሌላቸው፣ አካባቢውን የአዛውንቶችና የህፃናት መንደር ሲሉ ይጠሩታል። ያሉት ምንድን ናቸው ብለህ ብትል በእድሜ የገፉና ገና ህፃናት ናቸው። ከብት ቢጠፋ ፈልጎ የሚያገኝ የለም ከብት ቢሞት የሚገፍ የለም። የተመረተው ምርት ሰብስቦ በአግባቡ የሚያጭድ የሚወቃ ወደ ቤት የሚያስገባ የለም። የእሳቸውን ቤተሰቦች የዚህ ድርጊት ሰላባ መሆናቸውን የሚጠቁሙት ፕሮፌሰር ጋሻው ችግሩ ያንድን ወገን ብቻ ትከሻ የሚያጎብጥ አይደለም ይላሉ። አባቴ ስድስት ልጆች ነበሩት። እኔ ፈልግ የነበረውም ሁሉም ልጆች እዚህ ትምህርታቸውን በስርዓት ተምረው አስፈላጊውን እገዛና ድጋፍ እያደረኩላቸው መሆን የሚገባቸውን እንዲሆኑ ነበር። ነገር ግን ትምህርታቸውን እያቋረጡ በተለይም ቀድሞ የሄዱት በልኩላቸው የማማለያ ገንዘብ ምናምን መሰረት እዚህ መስራትም ሆነ ተምሮ መኖርን አልፈለጉም። በዛ አሁን ሁሉም ስድስቱም ሄዱ። አብዛኞቹ የሄዱት ያው ህገወጥ በሆነ መልኩ ነው። ከነዛ ከሄዱት አራቱ ታፍሰው መጡ። እንዲያውም አንድ የቅርብ ዘመድ ያለ ስድስት ጊዜ ሄጄ ስድስት ጊዜ ታፍሸ መጠኋል። የመጨረሻውን ሲሄድ በባህር ነው ሄደው በየመን አቋርጦ ሰባ ስምንት ሺህ ብር ነው የጨረስኩት አለ። ማክሰኞ ቀን ገብቶ ሀሙስ ተያዝኩ አለ። እስር ቤት ገባ። ከዛ በኋላ በእስር ቤት ለማቀቅ ቆይቶ መልሶ ወደ አገሩ ተመለሰ ማለት ነው ያ 78 ሺህ ብር ግን በወለድ ነው በአራጣ ነው የተገኙ እንዲያውም ምን የሚል ፋሽን አለ ሽውለሽ አንድ ሺህ ብር ትበደራለህ ሁለት ሺህ ብር አድርገህ ትመለሳለህ ማለት ያ ብር ግን አገር ውስጥ ህጋ የሆነ የንግድ እንቅስቃሴ ቢያደርግበት የምርት ስራ ቢሰራበት ስንት ውጤታማ ይሆናል ህገ ወጥ የሰዎች ዝውርን ምን ያህል የመከላከል አቅም አለው አንዱ እንደውም ህገ ወጥነትን እያሰፋው ያለው ህገ ወጥ አዘዋዋሪዎቹ ያላቸው በጀትና የህግ እርምቱ በተለይ የዋስትና መብታቸው በአስር ሺህ ብር፣ በአምስት ሺህ ብር፣ በሃያ ሺህ ብር የሚለቀቁት ለእነሱ ምናቸውም አይደለም። ምክንያቱም የሚያገኙት ብርና እነሱ ለዋስትና እንዲያሲዙ የሚጠበቀው ብር ተመጣጣኝ አይደለም። የሟች ሀዋጎት አቶ ሁሴን በሞት መማር ይብቃ ሲሉ ይመክራሉ። በህገ ወጥ መንገድ ጥቅም ለማገኘት መፈለግ የስነ ምግባርም ችግር ስለሆነ ማንኛውም ይህንን ፕሮግራም የሚከታተል ማስቀረትና በህገ ወጥ መንገድ የሀብት ለማካበት መሞከር ለህሊናም ነፃነት ካለመስጠቱም በላይ እንደኔ እህት ልጅ አደጋ ስለሚያደርስ ህብረተሰቡ ከዚህ ድርጊት ሊቆጠብ ይገባል የሚል አስተያየት አለ። መውጫ በሮቹ እነማን ናቸው? ለጌት አካባቢ ናቸው ብሎ የጸጥታ አካሉ ነቅቶ መጠበቅ ካልቻለ እና ህብረተሰቡ ደግሞ ራሱን መጠበቅ የሚችልበትን ሁኔታ መዘጋት ካልቻል ማን ነው ወደፊት የምናስተምረው ትምህርት ቤት ማን ነው የስራ እድል የምንፈጥረው ማን ላይ ነው የሀገር ግንባታ የምንሰራው ለማን ይህን ሀገር የምናስረክበው የሚለው በጣም አሳሳቢ ሁኔታ ላይ ነው ያለው ወደ ውጭ እንኳን መሄድ ቢፈልገው የተሻለ ስራ አለ ከተባለ ህጋዊ መረቡ አለ በዞኑ ህጋዊ የውጭ ሀገራት የስራ ስምሪት የሚሰጡ ሀያ ስምንት ኤጀንሲዎች ሲኖሩ ከነዚህ ውስጥ ውስጥ ሶስቱ የህጋዊነታቸውን ሽፋን ለህገወጥ ድርጊት አውለውታል ተብለው ተዘግተዋል። ስምንት የሚደርሱ ህገወጥ ደላሎችም በቁጥጥር ስር መዋላቸው ታውቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። መስፍን ራጌን አመሰግናለሁ ለዘገባው። የትንታኔው መጽሔት ይቀጥላል። ከመንበረ ፓትርያርክ ጠቅላይ ቤተ ክህነት የተሰጣቸውን ስልጣን እንደማይቀበሉ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የኦሮሚያ ቤተ ክህነት ጥያቄ ኮሚቴ ሰብሳቢ ሊቀ አእላፍ ቀሲስ በላይ መኮንን አስታውቀዋል በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽህፈት ቤት ደግሞ ሹመቱ ከራሳቸው በመጣ ጥያቄ ላይ ተመስርቶ የተወሰነ ነው ብሏል ሁለቱንም ወገኖች ያነጋገረው ሙክታር ጀማል ተከታዩን ዘግቧል በኅዳር 26 2012 ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽህፈት ቤት የተጻፈው ደብዳቤ እንደሚያመለክተው የኦሮሚያ ቤተ ክህነት ጥያቄ ኮሚቴ ሰብሳቢ የሆኑት ሊቀ አእላፍ ቀሲስ በላይ መኮንን በቋሚ ሲኖዶሱ ውሳኔ ላይ በመቆም የስብከተ ወንጌልና ሐዋርያ ተልእኮ መምሪያ ኃላፊ ሆነው መሾማቸውን ይገልጻል። ሊቀ አእላፍ ቀሲስ በላይ መኮንን በበኩላቸው ጥያቄያችን አስተዳደራዊ ችግሮችን በክልል ቤተ ክህነት በማዋቀር የመፍታት እንጂ የግል ስልጣን ጥያቄ ስላልሆነ አልቀበልም በማለት መመለሳቸውን ገልጸዋል። የኔ አላማ ፍላጎት፣ የኔ ስልጣንም አይደለም፣ ስራ ምደባም አይደለም፣ ጥቅም ማግኛም አይደለም። የቤተ ክርስቲያኒቱ ችግር የሚፈታ አይደለም። አሁን አካሄዱ የሚፈታ አለመሆኑ አንዱ ደግሞ አንዱ ያላመን ነው። ቁጭ ብለን ይሄ ችግር በዚህ ይፈታል ይሄ ችግር አለ፣ ይሄ ችግር በዚህ ይፈታል ሳንል ዝም ብሎ ያለን ፍቃድ ደብዳቤ መጽሐፉ አግባብ አይደለም። ይሄ ነው ቀበል ያልፈለኩበት ምክንያት። የቤተ ክርስቲያኒቱ ችግር የሚፈታበትም አይደለም። ይፈታል እንኳን ቢባል አልተነጋገርንም፣ አልተመካከርንም፣ አልተማመንበትም። በመተማመን ነው ስራ የሚሰራው። አሁን የመጀመሪያ ያደረግነው ደብዳቤውን መልስ ሰጠናል። ደብዳቤው ከመንበረ ፓትርያርክ ጠቅላይ ቤተ ክህነት መላኩን ያረጋገጡት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሕዝብ ግንኙነት ምክትል ኃላፊ መልአከ ሕይወት ቆሞስ አባ ወልደ ኢየሱስ ሰይፉ፣ የቋሚ ሲኖዶሱ ውሳኔ በራሳቸው በሊቀ አዕላፍ ቀሲስ በላይ መኮንን ጥያቄ ላይ የተመሰረተ እንደነበረ ይገልጻሉ። አሁን እኛ ይሄን ሰውዬ ለብቻም ደግሞ ሀሳብ ስህተት ነበረው ብሎ አይደለም። አሁን አባታችን እርስዎ የሚያነሱልኝ ነገር ሌላ ቀሲስ በላይ የጻፉት ደብዳቤ መኖሩን ያየሁት አንደኛው የሚያነሳው ሀሳብ ምንድን ነው ጥያቄው የአንድ ሰው የግለሰብ ስልጣን ጥያቄም አልነበረም ሲቀጥል ደግሞ ይህ ጉዳይ ሲሆን ጠቅላይ ቤተ ክህነቱ የሚሆን ሲኖዶሱ ሊያወያየኝ ይገባ ነበር እኔ በማላውቀው ነው ይህ ውሳኔ የተወሰነው በሚል ለእናንተ ደብዳቤ ተጽፏል። አሁን እዚህ ላይ ምንድን ነው፣ አንደኛ ሲኖዶሱ ያለ አንድ መነሻ፣ ያለ አንድ ጥያቄ ተነስቶ እንኳን የዚህን ያህል ትልቅ ስልጣን አይደለም፣ አንድ አስተዳዳሪ አንድ አቅባ ላይ ለመሾም ራሱ መነሻ ይፈልጋል። ልንገር፣ ዝም ብሎ ተነስቶ አይወስንም። አሁን እሱ ሀሳቡን ቀይሮ ይህንን ያደረገው ለምንድን ነው? አብረውስ የነበሩ ሰዎች አሀ፣ አንተ ለካ ድሮም እንደተባለው ስልጣን ፈልገ ነው ለብቻ ሄደህ ተሾምክ ብለው ሲነሱበት ነው ሀሳቡን ቀይሮ ወዲያውኑ ወደ አለመቀበል መልስ የሰጠው እንጂ መጀመሪያ ጥያቄ የተነሳ ከራሱ ነው። ሽማግሌዎች መጥተው አናግረው፣ እሱና ሲኖዶሱ መሀል ያሉ ሽማግሌዎች አሉ። እሱን የሚቀርቡ ሊቃነ ጳጳሳት አሉ። አይ ጥሩ ነው ተቀበል ብለውት ነግረውት እሺ ብሎ ከተስማማ በኋላ ነው። ስለዚህ ከዚህ የተነሳ ነው እንጂ ዝም ብሎ ተነስቶ የሕዝብ ጥያቄ በአንድ ግለሰብ ሹመትም አድበሱሶ ለማለፍም የተሞከረበት ምንም አይነት አንግል የለውም። እርሶ የሚያነሱት መጀመሪያ ቀሲስ በላይ ስለጠየቁ በእሳቸው ጥያቄ ነው ሲኖዶሱ የወሰነው ይሉኛል። እሳቸው ደግሞ ማንም ይሄን ጉዳይ ሳያወያየኝ ከኔ ጀርባ የተወሰነ ነው በዚህ ምክንያት ነው የማልቀበለው ይላሉ። ማን ነበር የላኩት? ማን ነው ይህንን ጉዳይ በማዕከላዊነት ለምዕመኑ ማስረዳት የሚችለው? እኔ በዚህ መሀል ላይ አሁን እንዳሉ ባልታ የኬሌ ነው ኬሌ ነው ልል አልፈልግም። የሲኖዶስ አባላት ናቸው። የዚህ የኦሮሚያ ተወላጅ የሆኑ ለቀሲስ በላይ ቀራቢ የሆኑ ሰዎች ናቸው። ባጭሩ ስለ ሹመቱ ምንም እንደማያውቁ የገለጹ ሊቀ አዕላፍ ቀሲስ በላይ መኮንን፣ ትላንትም የነበረው ጥያቄያችን በራስ ቋንቋ የመገልገልና የቤተ ክርስቲያን ምእመንን እንዳይበተኑ በቅርብ ሊያገለግል የሚችል የኦሮሚያ ቤተ ክህነትን ማቋቋም መሆኑን አስታውቀዋል። አሁን ያላቸውም አቋም ቢሆን ይህ ነው ይላሉ ሊቀ አላፍ ቀሲስ በላይ መኮንን። ከዚህ በኋላ አደረጃጀታችን ቀይረን ስራ አስፈጻሚ ኮሚቴ የሚል መርጠናል። ትላንት ማክሰኝ ነው። እኛ የማደራጀቱ ስራ ማጠናቀቅ በተወሰነ በጥቂት ወራት ውስጥ የማደራጀቱ ስራ ካጠናቀቅን በኋላ ቤተ ክህነቱን የኦሮሚያ ቤተ ክህነት ችግር በሚፈታ መልኩ ኮሚቴ ማቋቋም ነው። ጽፈት ቤት ማቋቋም ነው። የምእመናኑ በቋንቋቸው መገልገል ጥያቄ አግባብነት ያለው ነው ያሉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሕዝብ ግንኙነት ምክትል ኃላፊ መላከ ሕይወት ቆሞስ አባ ወልደ ኢየሱስ ሰይፉ ይህንን ተግባራዊ ለማድረግ ቅዳሴን ወደ አፋን ኦሮሞ ከማስተርጎም የስብከተው ወንጌል በአፋን ኦሮሞ ትምህርት እንዲሰጥ እየተሠራ ይገኛል ብለዋል። የኦሮሚያ ቤተ ክህነት አወቃቀር የሚባል ጥያቄ ግን በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በኩል ተቀባይነት የለውም ሲሉ ይመልሳሉ። እኛ ያን የነበረው አቋም አሁንም አለ። አቋሙ ምንድን ነው? ቤተ ክርስቲያኒቱ ተደራሽነት ለማድረግ አቅሟን ማጎልበት ነው እንጂ የሚያስፈልገው ቤተ ክህነት መስጠቱ፣ አሁንም አቋማችን ያው ነው። እኛ አሁንም የሲኖዶስ አቋም ወደኋላ የሚመለስበትና የሚቀለበስበትም ነገር የለም። በግለሰብ ጥያቄም የቤተ ክርስቲያን የቅዱስ ሲኖዶስ ሕግ አይሸራረፍም። ይሄ አባቶቻችን ከድሮ ጀምሮ ሶስት መቶ አስራ ስምንቱ ሊቃውንት የደነገጉት ነው። እነዛ ህጎች መቼም ወደ ኋላ አይመለሱም። አሁን ምንድን ነው? ሰዎች በቋንቋቸው መማር አለባቸው፣ በቋንቋቸው መረዳት አለባቸው፣ ቅዳሴ ሳይቀር በቋንቋቸው መቀደስ አለበት የሚለውን ሁላችንም የምናምንበት ነው። አሁንም እየምንበት ነው፣ ወደፊትም እንቀጥላለን። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ያለው የመልካም አስተዳደር እና በቋንቋ የመገልገል ጥያቄ ለመመለስ በሚል በነ ሊቀ አላፍ ቀሲስ በላይ መኮንን የሚመራው ኮሚቴ የኦሮሚያ ቤተ ክህነትን ለማቋቋም ጥያቄ አቅርቦ የቅዱስ ሲኖዶሱ ሙላተ ጉባኤ ከዚህ ቀደም ውድቅ ማድረጉ ይታወሳል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። አመሰግናለሁ ሙክታር፣ ለዘገባው። ክቡራትና ክቡራን አድማጮች የመጽሔት ዝግጅታችን ይቀጥላል። አሁን ከምሽቱ ሦስት ሰዓት ተኩል ሊሆን ነው። አዲስ አበባ ላይ የህዋ ጉዳይ ነው ተከታዩ ዘገባ። ወጣቶች ወደ ህዋ ሳይንስ እንዲሳቡ ለማድረግ የሚያስችሉ ስራዎችን ሲያከናውን መቆየቱን የኢትዮጵያ የህዋ ሳይንስ ማኅበር አስታውቋል። ኢትዮጵያ ለመጀመሪያ ጊዜ ሳተላይት ማምጠቋ ወጣቶችን ወደ ዘርፉ እንዲሳቡ ለማድረግ መሰረት እንደሚጥል የህዋ ሳይንስ ማህበር ዋና ስራ አስኪያጅ ተናግረዋል። አስቴር ምስጋናው ከባህር ዳር ተጨማሪ ይዛለች። ኢትዮጵያ ነገ ሳተላይቷን ወደ ህዋ ታመጥቃለች ተብሎ ይጠበቃል። ለመጀመሪያ ጊዜ ወደ ህዋ የምትመጥቀው የመሬት ምልከታ ሳተላይት ኢቲአር ኤስኤስ ዜሮዋን የሚል ስያሜ ተሰጥቷታል። ሳተላይቷ የግብርና፣ የማዕድን፣ የአካባቢ ጥበቃ፣ የአየር ንብረት ለውጥ የመገናኛና ቴክኖሎጂ መረጃዎችን እንደምታስተላልፍ ይታመናል። የሳተላይቷ የመረጃ መቀበያ ማዕከል እንጦጦ ላይ ይገኛል። መረጃውን የመቀበልና የመቆጣጠር ስራው ሙሉ በሙሉ በኢትዮጵያውያን የሚከወን ነው። የኢትዮጵያ ስፔስ ሳይንስ ሶሳይቲ በወጣቶች ላይ አተኩሮ እየሰራ ያለውም ሀገሪቱ በዘርፉ የምታደርገውን እንቅስቃሴ ለማገዝ መሆኑንም ዋና ስራ አስኪያጇ ወይዘሮ ቤዛ ተስፋዬ ለአሜሪካ ድምጽ ተናግረዋል። ወጣቶች ናቸው የነገ ሀገር ተረካቢዎች ናቸው። እኛም በወጣትነታቸው እናገኛቸው ብለን ነው የመጣ ነው። ምክንያቱም አይምሯቸውን ገና ምን መማር እንደሚፈልጉ ወይም ወደፊት ምን ማድረግ እንደሚፈልጉ ራሳቸውን የሚመረምሩበት ሰዓት ላይና የሚያዩበት ሰዓት ላይ ነው የመጣ ነው እና እኛም ወደፊት የምንለው ነገር ቴክኖሎጂና ሳይንስን ያቀፈ ነው በተለይ ደግሞ የህዋ ሳይንስን ማለት ነው። እኛም ከወዲሁ እነሱን በማግኘት ወደ ህዋ ሳይንስ ልዩ ዝንባሌ እንዲኖራቸው ለማስቻል ነው ወይም ለማነሳሳት ነው። ዝንባሌው ደግሞ ኦሬዲ ያላቸውን ልጆች ደግሞ ያሰቡበት መደረስ እንደሚችል ለማበረታታት፣ መንገዱንም ለማሳየት ነው። ኢትዮጵያ በቅርቡ የመጀመሪያዋን ሳተላይት ታመጥቃለች ወደ ህዋ። ከእሱ ጋር ተያይዞ ሳተላይት ምንድነው? ሳተላይት ምን አይነት ጥቅሞች ይሰጣሉ? የሚለውን መሰረታዊ ግንዛቤ ለማስጨበጥ ጥረት እያደረግን ነው። አስትሮባስ የሚል ጉዞ በየአመት ሲያዘጋጁ መቆየታቸውንም ስራ አስኪያጇ ጨምረው አብራርተዋል። የኢትዮጵያ ስፔስ ሳይንስ ሶሳይቲ የተለያዩ ፕሮጀክቶች አሉት። አንደኛው ህብረተሰባችንን ወደ ስፔስ ሳይንስና ቴክኖሎጂ መሳብ፣ ሁለተኛው ደግሞ ማስተዋወቅ ነው እና ይሄንን ስራዎች ለመስራት አቀድ ነው መርሃ ግብር አንዱ አስትሮባስ ነው። በየዩኒቨርሲቲው የኢትዮጵያ ስፔስ ሳይንስ ሶሳይቲ ቅርንጫፎች ባሉበት ጋር ከነሱ ጋር በመተባበር በየከተማው የቆምን ስለ አስትሮኖሚ ስፔስ ሳይንስ ቴክኖሎጂ፣ ሮቦቲክስ፣ እንዲሁም አሁን ደግሞ በአዲስ መልክ አርትንም ጨምረን ልጆች በዚህ እውቀቶች ላይ ያላቸውን ግንዛቤ እንዲጨምሩ ለማስቻል የምናደርገው እንቅስቃሴ ነውና በአሁኑ ደግሞ ከአዲስ አበባ ተነስተን በሰላሌ ዩኒቨርሲቲ ጋር ግን ሰላሌ ዩኒቨርሲቲ አንዴ ሰርተን ከዛ ደብረ ማርቆስ ሰራን፣ ከደብረ ማርቆስ ዩኒቨርሲቲ ጋር በመተባበር አሁን ደግሞ እዚህ ከባህር ዳር ዩኒቨርሲቲ ጋር በመተባበር ባህር ዳር ከተማ ውስጥ የተለያዩ ትምህርት ቤቶች ጋር እንዲሁም ደግሞ ዛሬ አሁን እዚህ ስቴም ሴንተሩ ጋር እንቅስቃሴዎችን እያደረግን ነው የምንገኘው ማለት ነው። መጀመሪያ ስለ ህዋ ሳይንስ መሰረታዊ የሆኑ እውቀቶችን መረጃዎችን እንሰጣለን። ሁለተኛ ደግሞ ተማሪዎች በነዚህ የእውቀት ዘርፎች ላይ ምን ቢያጠኑ እዛ ደረጃ ላይ መድረስ ይችላሉ የሚለውን ነገር እናሳያለን። ሶስተኛ ደግሞ ትልቁ ነገር ለኛ ተማሪዎች ክላስ ውስጥ የሚማሩት ትምህርት አለ። ክፍሉ ውስጥ ብዙ ጊዜ ሌክቸር ሜተድ ነው። እኛ ግን እነዚህ ከፊዚክስ ትምህርቶችና በስፔስ ሳይንስ ዙሪያ ላይ ትምህርቶቻቸው መሀል ላይ ያሉ አንዳንድ አክቲቪቲዎችን በመውሰድ እየነኩና ና እያዩ የሚማሩበትን ሁኔታዎች ለመፍጠር ነው የፈለግ ነው እና እሱንም ነው እያደረግን ያለ ነው። በሳይንስ ማበልጸጊያ ማዕከል የልምድ ልውውጥ ሲወስዱ ያገኙቸው ተማሪዎች ለዘርፉ ልዩ ትኩረት እንደሰጡት ነው የሚናገሩት። ስሜኖት ግዛት ይባላል። የተማሪዎች ሳይንስ ማበልጸጊያ ከሚባል ትምህርት ቤት ነው ማለት የመጣት። እኔ ካገኙቸው ነገሮች መካከል አስትሮኖሚ ላይ መስራት ይፈልጋለሁ፣ ግን ስለ አስትሮኖሚ ብዙ እውቀት የለኝም ብዬ አስባለሁ። ልክ እንደማየው ከሆነ አስትሮኖሚ በጣም በብዙ መልኮች ሊከፋፈል ይችላል ና የሚፈልገው ኢንተረስቴ የትጓ እንደሆነ አሳይቶኛል ብዬ አስባለሁ። አሁን ለምሳሌ ኢትዮጵያ ስለምታመነጥቃት ሳተላይት ብዙ እውቀት የለኝም። ስለ እሷ ኦልሞስት ኦቨርቪውና እንዴት እንደምትሰራ ከኛ ከእሷም ምን አይነት ጥቅም እንደምናገኝ ተረድቻለሁ። እሺ። ስሜያም ደብርሃን ወርቄ ይባላል። እዚሁ ከባህር ዳር ስቲም ኢንኩቤሽን። ለምሳሌ እኔ አሁን በቴሌስኮፕ አይቼ አላቅም። ይሄ የመጀመሪያ ነው። እዚህ መጣሁ ሳይ ይሄን አሳይተውናል። ከድሮም ጀምሮ በህዋ ሳይንሱ በኩል ባጠና ደስ ይለኛል። እንዲሁም ለሀገሬ በዚህ የዘርፍ አንድ ነገር ባደርግ በጣም ደስተኛ ነኝ። ስሜ የኖክነኛው ይባላል። የመጣሁት ከዚሁ ከስቲም ሴንተር ነው፣ የባህር ዳር ዩኒቨርሲቲ ስቲም ሴንተር። ስፔስ ሳይንስ የሀብታም ሀገሮች ሳይንስ ነው ይባላል፣ ግን አይደለም። ምክንያቱም ስፔስ ሳይንስን በማንኛውም ህይወታችን ላይ እንጠቀምበታለን። ከፀሐይ ጀምሮ የሚመጣው ብርሃን ነው በእጽዋቶች አድርጎ እኛ ተመግበን የምንኖረው አለ። ስለዚህ ስፔስ ሳይንስን ማጥናት ባንችል ኖረ ነገሮቹን መቆጣጠር አንችልም። ከዛ ውጭም ደግሞ ህይወትን ቀለል ያለ እንዲሆን ያደርግልናል። የተለያዩ ነዳጆችን፣ ሚኔራሎችን ምናምን ለማውጣት ሳተላይት ኢሜጆችን ፎቶዎች በማንሳት መጠቀም እንችላለን። ነገ ከቻይና ቤጂንግ አቅራቢያ የሚካሄደው የመጀመሪያዋ የኢትዮጵያ ሳተላይት የማምጠቅ ስነ ስርዓት በተለያዩ መንገዶች ለህዝብ እንደሚተላለፉም ይጠበቃል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር አመሰግናለሁ። አስቴር ለዘገባው ክቡራትና ክቡራን አድማጮች ሳተላይቷ የምትመጥቀው ከነገ በስተያ አርብ ከማለዳው 12 ሰዓት ከ21 ደቂቃ ላይ መሆኑን የሳይንስና ኢኖቬሽን ሚኒስትር ሰሞኑን በሰጡት ጋዜጣዊ መግለጫ ላይ ማሳወቃቸው ይታወሳል። እንግዲህ ወጣቶች በርቱ፣ ትጉ ነው መልእክታችን። ይሄ ነው የወጣቶች መስክ። ወደ ተከታዩ ዘገባ እናልፋለን። የዩናይትድ ስቴትስ የወጣቶች ምክር ቤት ይቅርታ፣ የዩናይትድ ስቴትስ የተወካዮች ምክር ቤት በፕሬዚደንት ትራምፕ ላይ ክስ ይመስረት ወይም አይከሰሱ ለማለት ዛሬ ድምፅ እየሰጠ ነው። ምክር ቤቱ ለድምፁ እየተዘጋጀ ባለባቸው ባለፉት ቀናት የፕሬዝደንቱ ተቃዋሚዎች በኒውዮርክና በሌሎችም ከተሞች ውስጥ ሰልፎች አካሂደዋል። ማይክ ኦ ሱሊቫን ከሎስ አንጀለስ ያጠናቀረው ዘገባ አለ። ትዝታ በላቸው ታቀርበዋለች። የተወካዮች ምክር ቤቱ ፕሬዝደንቱ ይከሰሱ የሚል ውሳኔ ሊያሳልፍበት ይችላል የተባለ ድምፅ ለመስጠት ዛሬ ስብሰባ ተቀምጦ እየተነጋገረ ነው። የቤቱ ውሳኔ ይከሰሱ ከሆነ በህግ መወሰኛ ምክር ቤቱ የሚዳኘው የሚሰማበትና የሰናተሮቹ ክርክር በሚደመጥበት ሂደት ላይ የጠቅላይ ፍርድ ቤቱ ዋና ዳኛ ይገኛሉ ይህ በእንዲህ እንዳለ ግን ኒውዮርክ ሎስ አንጀለስ ና ሌሎችም ከተሞች ውስጥ በፕሬዝደንቱ ላይ ክስ እንዲመሰረትና ከስልጣናቸው እንዲነሱ እንዲደረግ የሚጠይቁ ሰልፈኞች በየአደባባዩ ወጥተው ድምፃቸውን እያሰሙ ናቸው። የክስ ምርመራ በተወካዮች ምክር ቤት ሲካሄድባቸው ፕሬዝደንት ትራምፕ በሀገሪቱ ታሪክ አራተኛው ፕሬዝደንት ናቸው። ፕሬዚደንቱ ግን የፈጠራው ወሬ ነው። ይህ የኢምፒችመንት ነገር ሁሉ እንዲያው በሬ የወለደ ነው። ጉዳዩ ለሕግ መወሰኛው እንዲቀርብ እየጠበቅን ነው። ጠበቆች እንድናቀርብ አልተፈቀደልንም። ምስክሮች እንድናቀርብ አልተፈቀደልንም። በተወካዮች ምክር ቤት ውስጥ ምንም እንድናደርግ አልተፈቀደልንም። ሁሉ ነገር ፍጹም የተበላሸ ነው። ፕሬዝደንቱ ላይ ክስ በመመስረቱ እና ከስልጣን በመነሳታቸው ጉዳይ ላይ ሀገሪቱ ተከፋፍላለች። ሎስ አንጀለስ ላይ ከተቃውሞ ተሰላፊዎቹ አንዱ የሆነው ቲም ሃሮልድ ማስረጃዎችን ማየትና መስማት ይፈልጋል። ትራምፕ ሂደት ውስጥ እየጠየቁ ያሉትን ሁሉ ማግኘት አለባቸው። ቀርበው ቃላቸውን መስጠት አለባቸው። ለዳኝነት ከቀረቡት ሁለት ጭብጦች አንደኛው ፕሬዚዳንት ትራምፕ በፖለቲካ ተቀናቃኛቸው ጆ ባይደን ላይ አንዳች ቁሻሻ ለማፈላለግ የግብር ከፋያውን ሕዝብ ገንዘብ ቀደም ሲል ከተፈቀደላት ዩክሬን ላይ ማገታቸው አግባብ ነው ወይ የሚል ነው። ፕሬዝደንት ትራምፕ ከዩክሬን ፕሬዝደንት ጋር ያደረጉት የስልክ ንግግር አንዳች እንከን ያልነበረበት እንደሆነ ደጋግመው ተናግረዋል። የተያዘው የህግ ሂደት አሳፋሪ ነው ይላሉ ድምፃቸውን ለማሰማት በየአደባባዩ የወጡት ሰልፈኞች በዴሞክራቶች አብላጫ የተያዘው የተወካዮች ምክር ቤት እንዲሰማቸው ይፈልጋሉ በፕሬዝደንት ትራምፕ ላይ የተከፈተው ምርመራ በፖለቲካ ምክንያት እየተካሄደ ያለ ነው የሚሉ ወደ አርባ ከመቶ የሚሆኑ አሜሪካውያን ከፕሬዝደንቱ ጎን እንደሚቆሙ የህዝብ አስተያየት ቅኝቶች አሳይተዋል ሴኔቱ በአብላጫ መቀመጫ የተያዘው የፕሬዝደንቱ አጋሮች በሆኑት ሪፐብሊካውያን በመሆኑ ክሱ ከስልጣን እስከ ማስነሳት የሚያደርስ እድል የማግኘቱ ነገር አከራካሪ ነው እየተባለ ነው። አመሰግናለሁ ትዝታ ክቡራትና ክቡራን አድማጮች ዝግጅታችን ይቀጥላል እስከ ምሽቱ አራት ሰዓት 3 ሰዓት ከ39 ደቂቃ ነው አሁን አዲስ አበባ ላይ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን ተነጋገሩ ቪኦኤ ሆርን ኦፍ አፍሪካ ብላችሁ አፓችንን ጭናችሁ ዝግጅቶቻችንን በቀላሉ ማዳመጥ መከታተል መሳተፍ ትችላላችሁ በ19 ና በ25 ሜትር ባንድ አጭር ሞገድ ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት ምን እንድታዳምጡ እንጋብዛለን። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው፣ ዋና አዘጋጅ ትዝታ በላቸው፣ ለዜናው ቆንጂት ታየ፣ እያስተናገድኳችሁ ያለሁት ሶሎሞን አባተ ነን። ዝግጅታችን ይቀጥላል። አሜሪካና ህዝቧ ተከታዩ ገና ሊሆን አንድ ሳምንት ቀረው ለፈረንጁ ማለት ነው። በዚህ የክሪስማስ ሰሞን የዩናይትድ ስቴትስ የእጽዋት ማበልፀጊያና እንክብካቤ መካን ቦታኒካል ጋርደንስ የሚሰናዱ ግሩም ትዕይንቶችን የዛሬ የአሜሪካና ህዝቧ ፕሮግራም ያስቃኘናል። ደብራ ብሎክ ያጠናቀረችውን ዘገባ ይዘናል። ቆንጅታ ታቀርበዋለች። ዋሽንግተን ዲሲ ውስጥ የሚገኘው ዩናይትድ ስቴትስ ቦታኒካል ጋርደን የተባለው ግዙፉ የዓለም እጽዋትን ማሳየና መናፈሻ ዘንድሮም በፈረንጆች ገና ክሪስመስ መንፈስ ተንቆጥቁጦ ጎብኚዎችን እያስደሰተ ነው። የዘንድሮ ዓመታዊ የበዓል ዝግጅቱ ታዲያ ህዝብ እንዲደሰትባቸውና እንዲማርባቸው የተሰባሰቡ በርካታ የዓለም እጽዋትን ለማሳየት የታለመ መሰናዶ ነው። በእጽዋት እንክብካቤና ጥናት ማዕከሎች አምሳያዎች በተለያዩ ቅርጾች የተሰሩ እንዲሁም በሰው ሰራሽ ፏፏቴዎች እና ሌሎችም ቅርጻ ቅርጽ ከእጽዋት በተወሰዱ ግብአቶች ተሰናድተው ለህዝብ እይታ ቀርበዋል። በዚህ የእጽዋት ትርዒት በልጆች መጽሐፍ ውስጥ ያለውን የባቡር ገጸ ባህሪ ቶማስ ዘ ታንክ ኤንጂንን የመሳሰሉት የጎብኚዎችን አይን እያማለሉ ናቸው። ያው ሰላም ቶማስ። ከጎብኚዎች አንዷ ፓትሪሽያ ኪም እንዲህ ይላሉ። ባቡሮቹን ማየት አለባችሁ፣ ምክንያቱም ልጆች እንዴት ደስ እንደሚላቸው ይታየኛል። የእጽዋት ትርኢቱ በሞቃት የዓለም አካባቢዎች አበቦችና ተክሎች ገነት መስሎ የተዋበ፣ እንደገና ደግሞ ከበረሃማ አካባቢዎች እጽዋቶች የተሰባሰቡትን ጨምሮ ቀርበውበታል። የፍሎሪዳው ሲንጊንግ ታወር የሚያዜመው ማማ ተብሎ የተሰየመው ደግሞ በላዩ የተንጠለጠሉት ደወሎች ሲደወሉ በህብረት ከሚያወጡት የሙዚቃ ድምፅ ነው ስያሜውን ያገኘው። በዴንቨሩ የእጽዋት ትርኢት ያለው ልዩ የሳይንስ ፒራሚድ ደግሞ ጎብኚዎች ስለተለያዩ ተለያዩ እጽዋት ትምህርት ይቀስሙበታል። ከሰባ በሚበልጡ የተለያዩ እጽዋት ተዋጽኦዎች የተሰሩ ናቸው። ኒክ ኔልሰን የዩናይትድ ስቴትስ ቦታኒካል ጋርድን የሥነ ህንፃ ባለሙያ ናቸው። አንዳንዶቹ ግድግዳዎች የተሠሩት በቅጠላቅጠልና በዛፍ ቅርፊት ነው። ከዚያ በቅርንጫፎቹ፣ በስንጥሮቹ፣ በሾላ ፍሬው መስኮቶቹን እና በሮቹን ያስጌጣሉ። ፋቢያን ዊንክለር ስፍራውን ለመጀመሪያ ጊዜ መጎብኘታቸው ነው። በዝግጅቱ እጅጉን ተመስጠዋል። ከእጽዋት የሰራቸውን እነዚህን ህንፃዎች ሳይ በእውነት ግርም ነው ያለኝ። በዩናይትድ ስቴትስ ዙሪያ ያሉ የእጽዋት ማስጎብኛ ማዕከሎች ሁሉ ለዚህ ትርኢት አስተዋጽኦ ማበርከታቸው ደግሞ በጣም ደስ ይላል። ከሰሜን ካሮላይናው ቦልቲሞር ኤስቴት ከሚባለው ታሪካዊ ርስት ለመጀመሪያ ጊዜ ለዚህ ዝግጅት በውሰት መጥቶ የተቀመጠም አለ። ይሄ ብዛት ባላቸው እጽዋት የተከበበ ቤት የተገነባው በአውሮፓውያን በ1800ዎቹ አጋማሽ ላይ ሲሆን ዛሬ ትልቅ የጎብኚ መስህብ ሆኖ ይታወቃል። ኒክ ኔልሰን እንደገና በዩናይትድ ስቴትስ ታሪካዊ ርስቶች ውስጥ ትልቁ ነው። ሌላው የሚደንቀው ለመገንባት 2500 ሰዓት የፈጀ መሆኑ ነው። የዩናይትድ ስቴትስ ቦታኒካል ጋርድን ስምንት ሜትር ርዝማኔ ባለው የገና ዛፍ ተንቆጥቁጧል። ዛፉ ዋሽንግተን ውስጥ ደጅ ላይ ከተቀመጡ ግዙፍ የገና ዛፎች አንዱ እንደሆነ ተነግሮለታል። ከእጽዋት ግብአቶች የተሰሩ የዋሽንግተን ታሪካዊ ህንጻዎችና ሐውልቶች አምሳያዎች ብዙ ሺህ ፖይንሴታ የተባሉት ባለብዙ ቀለማት የገና አበቦች ዙሪያቸውን ከበው ውበት ሰጥተዋቸዋል። እንደገና የተቋሙ የስነ ህንጻ ባለሙያ ኒክ ኔልሰን ያስረዳሉ። አስራ ሶስት ብሔራዊ አደባባዩ ላይ ያሉ ሕንፃዎችና ሐውልቶችን ለእይታ አቅርበናል። የዩናይትድ ስቴትስ ምክር ቤት ሕንፃ ካፒቶል፣ ዋይት ሃውስ ቤተ መንግሥቱ፣ የኮንግረስ ቤተ መጻሕፍቱን የመሳሰሉ የታወቁ ተቋማት ጭምር ቀርበዋል። ጎብኚ ፐትሪሺያ ኪም የዚህ ኤግዚቢሽን የሀሳብ ግብአት እንዳስደነቃቸው ይናገራሉ። በሁሉም ደስ የሚለው ከተፈጥሯዊ ቁሳቁስ ከእጽዋት የተሰራ መሆኑ ላይ ነው። ሕይወት ካለው ነገር መሰራታቸው ነው። በእርግጥም የገና በዓል መንፈስ ሕይወት አለው ለሚለው አነጋገር የተለየ ትርጉም የሚሰጥ ነው ይላሉ ፐትሪሺያ። አመሰግናለሁ ቆንጂት፣ ለዘገባው። በነገራችን ላይ ቦታኒካል ጋርደንስ የት ነው ለምትሉ በዩናይትድ ስቴትስ የተወካዮች ምክር ቤት አቅራቢያ ፌዴራል ሴንተር ሜትሮ ላይ በብሉ በኦሬንጅ፣ በሲልቨር የሜትሮ መስመሮች ብትደርሱ ታገኙታላችሁ። ቅርብ ነው ያለው። ተከታዩ ዝግጅታችን ዲሞክራሲ በተግባር ነው። ኢትዮጵያ በውጪ ሀገሮች የተሰጡ የግልግል ዳኝነቶችን በሀገር ውስጥ ያለ ተጨማሪ ሥነ ሥርዓት እና ቅድመ ሁኔታ ለማስፈጸም የሚያስችላትን ሰነድ ለማጽደቅ እየተዘጋጀች ነው። የኒው ዮርክ ኮንቬንሽን ወይም የኒውዮርክ ስምምነት የሚባለውን ይህንን ሰነድ ለመቀበል የሚኒስትሮች ምክር ቤት የወሰነ ሲሆን ገዥነቱን ለማጽደቅ ወይም ለመነጋገር ድምፅም ለመስጠት የሕዝብ ተወካዮች ምክር ቤት ቀጠሮ ይዞለታል። ለመሆኑ የሰነዱ ዓላማ ምንድን ነው? ኢትዮጵያ ሰነዱን በመፈረሟ በመቀበሏም የምትጠቀምባቸውና የምትጎዳባቸው ጎኖች አሉ። ከባህር ዳር ዩኒቨርሲቲ የግብርና ግብር እና ኢንቨስትመንት ህግ መምህር አቶ ምስጋናው ጋሻውን ሀብታሙ ስዩም አነጋግሯል። አቶ ምስጋናው የሰሙ የሰነዱን ምንነትና ይዘት በማስረዳት ይጀምራሉ። እሺ አመሰግናለሁ። እንግዲህ የተባበሩት መንግስታት ድርጅት አለም አቀፍ የቃል ኪዳን ሰነድ ነው። ይሄ ሰነድ በውጭ ሀገር የተሰጡ የግልግል ዳኝን በሀገር ውስጥ ያለ ተጨማሪ ስነስርዓትና ቅድመ ሁኔታ ለማስፈጸም እንደ አውሮፓውያን አቆጣጠር በአስራ ዘጠኝ ሀምሳ ስምንት አመተ ምህረት ጁን ሰባት ወደ ስራ የገባ ዓለም አቀፍ ቃል ኪዳን ሰነድ ነው። ይህ ዓለም አቀፍ የቃል ኪዳን ሰነድ በዋናነት ዋና አላማው የግልግል ዳኝነትን ማበረታታ እንደምናውቀው የግልግል ዳኝነት ከመደበኛው የፍርድ ቤት ሂደት ተሻለ የተከራካሪ ወገኖችን ወጪና ጊዜ የሚቆጥብ፣ ለተከራካሪ ወገኖችም ሰፋ ያለ ነፃነትና ባለቤትነት የሚ የሚሰጥ ስርዓት ስለሆነ አለም አቀፍ የቢዝነስና የኢንቨስትመንት ሰዎች ይሄድ ይፈልጉታል። ስለዚህ የተባበሩት መንግስታት ድርጅት የአለም ኢኮኖሚን ለማሻሻል ንግድና ኢንቨስትመንትን ለማበረታታት ነው ይሄን አለም አቀፍ የቃል ኪዳን ሰነድ ወደ ስራ እንዲውጣ ያደረገው። ይሄንን ስምምነት እስካሁን ድረስ ካልፈረሙ ሀገራት መካከል ኢትዮጵያ አንዷ ነበረች። በቅርቡ ግን እንድትፈርም የሚኒስትሮች ምክር ቤት ለተወካዮች ምክር ቤት ይህንን ሰነድ መርቶታል ኢትዮጵያ ይህንን በመፈረሟ የምታገኘው ጥቅም ምንድን ነው በጣም ጥሩ እንግዲህ እንደሚታወቀው አለም አቀፍ እንደ እዚህ አይነት አለም አቀፍ የቃል ኪዳን ሰነዶችን አስፈጻሚው አካል የካውንስል ሚኒስተርስ የምንለው ማለት ነው እሱ ፈርሞ ነው ለተወካዮች ምክር ቤት እንዲጨድቅ የሚልከው ከአሁን ድረስ ኢትዮጵያ ለምን አልፈረመችው አልፈረመችም የሚለው በራሱ በጣም ግልጽ ያልሆነ ነገር ነው ምክንያቱም ከአስራ ዘጠኝ ሀምሳ ስምንት ጀምሮ በርካታ ሀገራት መቶ ስልሳ ሀገራት በላይ ይህን ስምምነት ፈርመውታል። የኢትዮጵያ ዋና ዋና የንግድና የኢንቨስትመንት አጋሮች ጨምሮ ማለት ነው። ነገር ግን ኢትዮጵያ እስካሁን ድረስ በግልጽ በማይታወቅ ምክንያት ሳትፈርም ቆይታለች። ይህ ማለት ኢትዮጵያ በውጭ ሀገር የተሰጠ የግልግል ወይም የሽምግልና ዳኝነት እናታትፈጽም ማለት አይደለም። በፍትሐ ብሔር ስነ ስርዓት ህግ አንቀጽ አራት መቶ ስልሳ አንድ መሰረት ወደ ስድስት የሚሆኑ ቅድመ ሁኔታዎች አሉ። ለምሳሌ ውሳኔ የተሰጠበት አገር የኢትዮጵያን ፍርድ የሚያስፈጽም ከሆነ ይሄ ሪስፕሮሲቲ የምንለው፣ ግልግሉ የስነ ስርዓት ህግን ተከትሎ የተወሰነ ከሆነ፣ የግልግል ዳኞችን ለመምረጥ ተከራካሪ ወገኖች እኩል እድል አግኝተው ከነበረ፣ ዳኝነት ጉባኤው ህግ በሚፈቅደው መሰረት የተቋቋመ ከሆነ፣ ብይን የተሰጠበት ጉዳይ በግልግል ሊታይ የሚችል ከሆነ እና ብይኑ በኢትዮጵያ ህግ መሰረት መፈጸም የሚችል ከሆነ የሚሉትን ቅድመ ሁኔታዎች ሲያሟላ ከአራት መቶ ሀምሳ ስድስት እስከ አራት መቶ ስልሳ በተቀመጡት ስነ ስርዓቱ መሰረት ማለትም ማመልከቻ ቀርቦበት ተከራካሪ ወገኖች ቀርበው ሙግት አድርገውበት የሚፈጸም ነው የሚሆነው። እነዚህን ቅድመ ሁኔታዎችና ስነ ስርዓቶች ስናይ በኒውዮርክ ኮንቬንሽን ወይም በኒውዮርኩ ስምምነት ከተቀመጡት ቅድመ ሁኔታዎች ጋር በአብዛኛው የሚመሳሰሉ ናቸው። ከእነዚህ ቅድመ ሁኔታዎች የኒውዮርክ ስምምነት አሁን የሚጸድቀው ማለት ስምምነት የሚያስቀረው በዋናነት ይሄን ሪስፕሮሲቲ የምንለውን ወይም ደግሞ ውሳኔው የተሰጠበት ሀገር የኢትዮጵያን ፍርድ የሚያስፈጽም ከሆነ የሚለውን ቅድመ ሁኔታ ብቻ ነው እና የተወካዮች ምክር ቤት ይሁንታ የሚሰጠው ከሆነ በዋናነት ቅድም እንዳልኩት የዓለም ዋና ዋና ኢኮኖሚዎች የፈረሙት የተስማሙበት ስምምነት ነው የኢትዮጵያን ዋና ዋና የንግድ አጋሮች እና የቀጥተኛ ኢንቨስትመንት ምንጮች ጨምሮ ማለት ነው። ስለዚህ የብዙ የቢዝነስ እና የኢንቨስትመንት ሰዎችን ዓለም አቀፍ የኢንቨስትመንት እና የቢዝነስ ሰዎችን እምነት የሚገነባ ነው ብዬ አስባለሁ። ከዚህም በተጨማሪ እንደምናውቀው ኢትዮጵያ የዓለም የንግድ ድርጅት ለመቀላቀል እንቅስቃሴ እያደረገች መሆኑ ይታወቃል። ስለዚህ ለዛ የምታደርገውን እንቅስቃሴ የሚደግፍ ነው። ከኢኮኖሚው አንጻር ስናየውም የግልግል ዳኝነትን ማበረታታት፣ እንዲሁም የግልግል ዳኝነት ብይኖችን ማስፈጸም የነጻ ገበያ ስርዓትን የመገንባት ለንግድና ለኢንቨስትመንት የተመቸች ሀገር የማድረግ አካል ተደርጎ ሊወሰድ ይችላል። ይሄንን ስምምነት ሀገሪቱ ከፈረመችና ካጸደቀች ግን በርካታ የአርቢትሬሽን ወይም የግልግል ዳኝነት ችሎቶች ኢትዮጵያ ውስጥ ሊካሄዱ ይችላሉ። ይሄ ደግሞ ኢትዮጵያ ውስጥ ላሉ የሕግ ባለሙያዎች ስፔሲፊክ ለሆኑ ሙያዎች ኮንስትራክሽን ዘርፍ ላይ እንደ ቢዝነስ ዘርፍ ላይ ላሉ ባለሙያዎች ተጨማሪ የስራ እድል ይፈጥራል ብዬ አስባለሁ። ከህግ ባለሙያዎች በተጨማሪ ኢትዮጵያ ይህንን ሰነድ በመፈረሟ ምክንያት በኢትዮጵያና በኢትዮጵያውያን ላይ የሚመጣ የጎንዮሽ ጫናስ አለው ወይ? ወይም ይህንን ሰነድ ኢትዮጵያ በምትፈርምበት ጊዜ ከግምት ውስጥ ማስገባት ያለባት ጉዳዮች ይሳሉ ወይ? አዎ፣ ይኖራሉ። ምክንያቱም እነዚህ ዓለም አቀፍ የግልግል ዳኝነት ክርክሮች ላይ አቅም እንዲሁም በዓለም ያለን ተደማጭነት ወሳኝ ቦታ ይኖረዋል። ስለዚህ ከአሁኑ የህግ ባለሙያዎችን የማዘጋጀት ወይም ለዚህ ለዚህ ለግልግል ዳኝነት ምቹ ሁኔታዎችን መፍጠር ይቻል ይገባል ብዬ አስባለሁ። በተለይም አሁን ላይ የግልግል ዳኝነት በራሱ ቢዝነስ ነው። በራሱ ምንዛሬ ሊያመጣ የሚችል ጉዳይ ነው። ስለዚህ በአንድ በኩል በሀገር ውስጥ ለግልግል ዳኝነት የሚመች ሁኔታ መፍጠር፣ ህጎችን ማሻሻል ያስፈልጋል። ኢትዮጵያ በውጭ ሀገር የተሰጡ የግልግል ዳኝነት ብይኖችን አስፈጸመች ማለት ኢትዮጵያ ውስጥም የሚደረጉ ወይም የሚሰጡ የግልግል ዳኝነት ብይኖች በበርካታ ሀገራት ተፈጻሚ ይሆናሉ ማለት ነው። ስለዚህ ኢትዮጵያ ውስጥ በርካታ የግልግል ዳኝነት ችሎቶች ይኖራሉ። ለእነዛ ምስ ሁኔታን መፍጠር ያስፈልጋል። ነገር ግን ኢትዮጵያ በዋናነት ይህን በውጭ ሀገር የተሰጡ የግልግል ዳኝነቶች በዓለም አቀፍ የግልግል ዳኝነትን ይሁን እንዲሁም በሌላ ሀገር የተሰጠ ዳኝነትን ማስፈጸም ውስጥ ስለምትገባ በተለይ የኢትዮጵያውያን ነጋዴዎች የኢትዮጵያውያን ኢንቨስተሮች በዓለም አቀፍ የግልግል ዳኝነት ላይ ሲቀርቡ በአግባቡ መከራከር ይጠበቅባቸዋል። በባለሙያ መወከል ይጠበቅባቸዋል። ስለዚህ እውቅና ሊያገኙ ይገባል። ምክንያቱም እነዚህ በውጭ ሀገር የተሰጡ የግልግል ዳኝነቶች ኢትዮጵያ ውስጥ የሚፈጸሙት ኢትዮጵያ ውስጥ ንብረት ስላለ ወይም ኢትዮጵያ ውስጥ ገቢ ስላላቸው ስለሆነ አንዳንድ ጊዜ ፍርዶች ቀጥታ ይፈጸማሉ ሲባል የእነዚህን አካላት መብት ቀጥታ የሚጎዱ በመሆኑ በአለም አቀፍ ክርክሮች ላይ የሚከራከሩ የራሱ መንግስትን ጨምሮ ማለት ነው የኢትዮጵያውያን ነጋዴዎች ወይም ኢትዮጵያ ውስጥ ንብረት ያላቸው ሌሎች ኢንቨስተሮች እና የቢዝነሶች በአግባቡ መከራከር ይገባቸዋል ማለት ነው። አመሰግናለሁ ሀብታሙን እንደዚሁም አቶ ምስጋናውን በአድማጮች ስም። ወደ ተከታዩ ዘገባ እናልፋለን። የኢትዮጵያ ወጣቶች ከአፍሪካ አቻዎቻቸው ጋር ስለ ዲሞክራሲ፣ ስለ ሰላም፣ ስለ ስርዓተ ጾታ፣ ስለ ፈጠራና ስለ ማህበራዊ ኃላፊነት ልምዳቸውን የሚለዋወጡበትን መርሃ ግብር የማስጀመር ጥረትን አስመልክቶ ኤደን ገረመው ተከታዩን አጠናቅራለች። ኢትዮጵያ ናይጄሪያን ተከትሎ ከአፍሪካ ከፍተኛ ሕዝብ ቁጥር ያለባት ሀገር ናት። ከዚህም ጋር ተያይዞ ከሕዝቧ ሰላሳ ሰባት በመቶ የሚሆነውም በወጣቶች የተያያዘ ነው። እነዚህ ወጣቶች ያሉባቸውን የስራ አጥነት የማህበራዊ ኃላፊነት የስርዓተ ጾታ የዲሞክራሲና የሰላም ግንባታዎችን የተመለከቱ ችግሮች ከአፍሪካ አቻዎቻቸው ጋር ልምድ ለመለዋወጥ የሚያስችላቸውን ዩዝ ኮኔክት የተሰኘ መርሃ ግብር መመስረቻ ፕሮግራም አርብ ታህሳስ አስር ዕለት እንዲካሄድ የሴቶች ህጻናትና ወጣቶች ሚኒስቴር ዝግጅቱን ማጠናቀቁን አስታውቋል። አቶ ማትያስ አሰፋ በሚኒስቴር መስሪያ ቤቱ የወጣቶች ንቅናቄ ተሳትፎ ዳይሬክተር ናቸው። ዩዝ ኮኔክት ባለው ፕሮግራም በአፍሪካ ደረጃ በሁለት ሺ አስራ ሁለት የተጀመረ ፕሮግራም እስካሁን ወደ አስራ አምስት የሚሆኑ ሀገራት ላውንች አድርገው የዚህን ቨርዥን ለሀገራቸው ወጣቶች እስማም በሚሆን መልኩ ተግባራዊ እያደረገች ይገኛሉ። ዓላማ ምንድን ነው? የአፍሪካን ወጣቶች እርስ በርስ በአገር ውስጥ እንደዚህም ደግሞ በአህጉር ደረጃ እርስ በርስ ማገናኘት እንደዚህ የወጣቶችን የስርአት ምችግር፣ የሰላም ሁኔታ፣ ሌሎችን ተያያዥ ማህበራዊና ኢኮኖሚያዊ ችግሮችን መቅረፍ። እንግዲህ እነዚህ ችግሮች ሰፋፊ ችግሮች ናቸው። በተለይ ደግሞ ወደ ሀገራችንም ሲመጣ ልክ እንደ አፍሪካ ወጣቶች የሀገራችንም ወጣቶች ብዙ ችግሮች አላቸው። ስለዚህ ስድስት አምዶች አሉ። ይህንን ፕሮግራም ተግባራዊ ለማድረግ አንዱ የዲሞክራሲና የሰላም ግንባታ ስራዎችን አጠናክሮ መስራት ነው። ወጣቶች እርስ በርሳቸው ስለ ሰላም፣ ስለ ዲሞክራሲ ለአብሮነት እንዲነጋገሩ እንዲወያዩ ሀሳቦችንም ራሳቸውን እንዲያመነጩ ማድረግ ነው። ሁለተኛ የስራ ፈጠራ አማራጮችን ማስፋት ነው። መንግስት በራሱ የሚሄድበት ርቀት አለ። ያ ደግሞ ውጤታማ አይደለም። ስለዚህ የስራ ፈጠራ ክህሎታቸውን ማሳደግ ካለባቸው ራሳቸው ስራ ፈጣሪ ሌሎች ደግሞ በአፍሪካ ደረጃ በስራ ፈጠራ ላይ የላቀ ክህሎት ያላቸው ወይም ተሞክሮ ያላቸው ስራ ፈጣሪዎች ልምዳቸውን እንዲያካፍሉና በጋራ ቬንቸር ፈጥረው እንዲሰሩ የማድረግ ነው። ሶስተኛ ቮለንተሪዝምን ወይም የበጎ ፍቃድ አገልግሎትን ማስፋፋት። አራተኛ ሊደርሺፕ፣ ወጣቶች ወደ አመራር ወደ ውሳኔ ሰጪነት እንዲመጡ ትኩረት አድርጎ የመስራት ሁኔታ ነው። አምስተኛው ከስርዓተ ፆታ ጋር የተገናኘ ነው። ጀንደርን የተመለከቱ ስራዎችን በተለይ ወጣቶች አዌር ሆኖ እንዲሰሩ የማድረግ ነው። የመጨረሻ እንግዲህ ማህበራዊ ኃላፊነትን ከመወጣት አንጻር ያገባኛል የሚል ትውልድ ከመስራት አንጻር በእነዚህ ፒላሮች ላይ ነው ፕሮግራሙ ቤዛቱ ሰራ ያሰበው። በዚህ የዩስ ኮኔክት የመክፈቻና የማስታወቂያ ፕሮግራም ላይ የሚመለከታቸው የፌዴራልና የክልል አመራሮች፣ ተጽዕኖ ፈጣሪ ግለሰቦች፣ ወጣቶች፣ የተለያዩ ኤምባሲዎችና የንግድ ተቋማት አመራሮች መጋበዛቸውን የገለጹት አቶ ማቲያስ የኢትዮጵያ ወጣቶች በ2013 ጥቅም ቶር ላይ ሊደረግ በታሰበው ግዙፍ የአፍሪካን ወጣቶች ኮንቬንሽን ላይ ከሌሎች የአፍሪካ አቻዎቻቸው ጋር ትስስር የሚፈጥሩበትና ከዓለም አቀፍ የንግድ ድርጅቶች ጋር በመገናኘት ራሳቸውን የሚያሳዩበት እድል ለመፍጠር እየተሰራ መሆኑን የሚያበስር ነው ይላሉ። ኮንቬንሽን የሚባል ፕሮግራም አለ። ኦክቶበር ላይ ያሰብነው የአፍሪካ ዩስ ኮኔክት ፕሮግራምን ወደ ኢትዮጵያ ለማምጣት ሀሳብ አለን። በዛ ፕሮግራም ላይ እንግዲህ ወደ ሶስት ሺ የአፍሪካ ወጣቶች ይሳተፋል ብለን እናስባለን። ሲሆን አካባቢ የራሳሽ ነው እያሰብ ነው። እዚያ ላይ በስፋት ወጣቶች የሚመጡበት ሁኔታ አለ። እዚህ ላይ ግን ፖሊሲ ሜከሮች እና ፕሮግራሙን በመምራት በማስተዳደር ሂደት ትልቅ ሚና የነበራቸው ሰዎች ነው። እንግዲህ የዚህ ፕሮግራም ላይ መሳተፍ ሁለት ጠቀሜታ አለው። አንደኛ ወጣቶች ያሉበትን ሁኔታ እንዲያዩ እድሉን የሚፈጥርበት ሁኔታ አለ። አጉሪቱን እንዴት እንለውጥ፣ አገራችንን እንዴት እንለውጥ፣ እራሳችንን እንዴት እንለውጥ የሰላም አምባሳደር እንዴት ሚል ማህበረሰባት ማህበረሰባችንን ችግሮች እንዴት እንፍታ የሚሉ ናቸው። ሁለተኛ ኮኔክሽኑ ነው። ወጣቶች እርስ በርስ ትስስርና ግንኙነት እንዲያደርጉ እድልን የሚከፍት ስለሆነ በአገር ደረጃ በላውንቺንግ ፕሮግራም ቢሆን ብዙ ልምድ ያላቸው ክሎት ያላቸው ስኬታማ የሆኑ ግለሰቦችና ወጣቶች የሚገኙበት ሁኔታ አለ። ከዛ ውጭ ደግሞ ኮንቬንሽኑንም ስናዘጋጅ በአህጉር ደረጃ እንደውም የሩዋንዳን ተሞክሮ ዚጋ ባነሳው ትልልቅ ግለሰቦች እንደ አሊባባ ጃክማን የመሰሉ እንደነ ኤኮን የመሰሉ እንደነ ዲዲየር ድሮግባን ትልልቅ ፋውንዴሽኖች እንደነ ማስተር ካርድ ያሉ ለወጣቶች እድሎች የተጠሩበት ሁኔታ አለ። የእነዚህም ተቋማት መሪዎች በአካልም አግኝተው ስራዎቻቸውን እንዲደግፉ እድሉንም ያገኙበት ሁኔታ አለ። አቶ ማቲያስ ስለ አጠቃላይ ፕሮግራሙ ከነገ ጀምሮ ይፋ በሚሆነው ዩዝ ኮኔክት ኢትዮጵያ በተሰኘ ድረገጽ ላይም መከታተል እንደሚችሉ ይናገራሉ። በየጊዜያቱ በአፍሪካ ደረጃ እንደዚሁም በሀገር አቀፍ ደረጃ በተለይ ከወጣቶች ጋር ተያይዞ የተለያዩ ኢኒሽቲቭዎች ይመስላሉ። የወጣቶችን ችግሮች ለመቅረፍ የአገርን ልማትና እድገት ለማሳደግ የሚረዱ የተለያዩ ጥረቶች ይደረጋሉ። እነዚህ ጥረቶች በአንድም በሌላ መንገድ ብዙ ጊዜ ስኬታማ የማይሆኑበት ሁኔታ ይኖራል። እስካሁን ባለ ተሞክሮ ስናይ ግን የህስኮኔክ ፕሮግራም ጅማሮ አዲስ ቢሆንም ብዙ ለውጦችን ያመጣ ፕሮግራም ነው። በተለይ በሩዋንዳ ኬዝ ስናይ እነሱ ከነበሩበት ትራውማ ወጥተው ወጣቶቻቸው የተለያዩ የስራ እድሎችን እንዲፈጥሩ ያደረገበት ሁኔታ አለ። እርስ በርስ ግንኙነታቸውን እንዲያሳድጉበት፣ በተለይ ደግሞ ከሰላም ስቶች ግንባታ ጋር ትልቅ ተፅዕኖ እንዲፈጥሩ እያደረገበት ሁኔታ አለ። ስለዚህ እንደነዚህ አይነት እድሎችን መጠቀም ትልቅ ለውጥ ያመጣ ስለሆነ የሀገራችንም ወጣቶች ይህንን ፕሮግራም በአግባቡ ተረድተው እንዲጠቀሙበት አሁን ዌብሳይት አለ ነገ ኦፊሻሊ ላውንች የምናደርገው ዩዝ ኮኔክት ኢትዮጵያ ዌብሳይት አለ። በዛ ዌብሳይት አማካኝነትም ስራዎቻቸውን ራሳቸውን እያስተዋወቁ መመ የሚችሉበት ሁኔታ አለ፣ ክፍት ነው። አቶ ማቲያስ አሰፋ አክለውም ወጣቶች የሴቶች የህጻናትና ወጣቶች ሚኒስቴር ፌስቡክ ገጽን እንዲከታተሉ አሳስበዋል። ለአሜሪካ ድምጽ ሬዲዮ አደን ገረመው ዋሽንግተን ዲሲ ክቡራትና ክቡራን አድማጮች ዝግጅታችን በዚሁ ተጠናቀቀ። አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ይቀጥላል። በእኛ በኩል ሰላም።